በቅርቡ ያካሄደውን ጠቅላላ ጉባኤ የኢትዮጵያ ብሔራዊ ምርጫ ቦርድ ውድቅ ያደረገበት በአቶ አራርሶ ብቂላ የሚመራው ኦነግ ውሳኔውን የሚቃወም መሆኑን አስታወቀ። ጉዳዩን ወደ ፍርድ ቤት ወስደዋለሁም ብሏል። ፀሐይ ዳምጠው ተከታትለዋለች። በኦሮሞ ነጻነት ግንባር ኦነግ የተከናወነውን ጠቅላላ ጉባኤ ተቀባይነት እንደሌለው የኢትዮጵያ ምርጫ ቦርድ ያሳወቀው ባለፈው ሳምንት መጨረሻ ነበር። ቦርዱ ጥር 19 2013 ዓ.ም ረት ባስተላለፈው ውሳኔ የፓርቲው መሪዎች መዋቅሮቹና አባላቱ በፓርቲው ሕገ ደንብ ላይ በተቀመጡ አሰራሮች በመጠቀም በጠቅላላ ጉባኤ እንዲጠሩና ችግሩን እንዲፈቱ የወሰነ መሆኑን አስታውሶ የተደረገው ጠቅላላ ጉባኤ ግን ይህንን መሰረት አድርጎ የተከናወነ መሆኑን እንደማያሳይ የምስልና ሌሎች በድርጅቱ ሕገ ደንብ የተቀመጡ የአሰራር ድንጋ ታጋዮችን በመጥቀስ አመልክቶ ነበር። በአቶ አራርሶ የሚመራው የኦነግ ቡድን በምርጫ ቦርድ የተላለፈው ውሳኔ ኢፍታዊ ነው ሲል ተቃውሟል። ከአመራር አባላቱ አንዱ አቶ ቀጀላ መርዳሳ ውሳኔው የፖለቲካ ውሳኔ ነው፣ ኢፍታዊ ነው። የኦሮሞ ነፃነት ግንባር ለማሽመድመድ የተደረገ እርምጃ ነው። ከዚህ በፊትም ለስምንት ወራት ሲያጓትቱት የነበረው ጉዳይ ነው። ሆን ተብሎ የኦሮሞ ነፃነት ግንባርን አየር ላይ እንዲሳፈፍ በማድረግ ቁርጥ ያለ ውሳኔ ከመውሰድ እያንጠለጠሉ እያወሳሰቡ የቆዩበት ሁኔታ ነው መጨረሻ ላይ ግን የወሰኑት ውሳኔ ትንሽ ትርጉም ያለው መስሎን ወደ ጠቅላላ ጉባኤ ሂዱ አመራሩ ውሳኔ መስጠት አልቻለም አመራሩ የጋራ አመራር መስጠት አልቻለም ጠቅላላ ጉባኤ ያካሄዳችሁ መሪዎቻችሁን ምረጡ የሚል ነበር ለአባላቱ አክቲቭ ያደረጉት እና በጥብቅ እናሳስባለን ብለው ያወጡት መግለጫ

ነው ብለናል። አቤቱታቸውን ወደ መደበኛ ፍርድ ቤት ለመውሰድ እየተሰናዱ መሆናቸውን አቶ ቀዜላ ተናግሯል። በህግ ፊት እንፈረዳለን፣ እንሟገታለን። ከምርጫ ቦርድ ጋር አሁን የምንነጋገረው ነገር የለም። ውሳኔ ኦፊሻል ሚኒቱን ካለጉባኤ ተነጋግረው የወሰኑትን ደብዳቤ እንዲሰጡን እንጠይቃለን። መብታችን ነው። ህጋዊ መብታችን ነው። እሱን ጠይቃል እንቀበላለን። በህግ እንሟገታለን። ነው የምንሟገተው። በዚህ ጉባኤ የተመረጠውን አዲስ አመራር እንደ ኦነግ አመራር መቀበል እንደማይቻል ብሔራዊ ምርጫ ቦርድ ባስተላለፈው ውሳኔ ማሳወቁ ቀደም ስል ተዘግቧል። ምርጫው ውስጥ ለመሳተፍና እጩዎችን ለማቅረብ ያቀረቡት ጥያቄ አሁን የተመረጠው አመራር ተቀባይነት ካለማግኘቱ ጋር ተያይዞ ቦርዱ ጥያቄውን ማየት እንዳላስፈለገው ለማሳወቅ ይወዳል ብሏል። የምርጫ ቦርድ እናቶ ቀጄላ በውሳኔው ላይ ባንጸባረቁት ቅሬታ ላይ ከቦርዱ አመራሮች ተጨማሪ ምላሽ ማግኘት ያደረኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ